የአሸናፊው የክርስቲያን ኑሮ ምዕራፍ 11 የጠላት ጦር የጦር ስልትና ዓላማ። ኢያሱ ምዕራፍ 9 ቁጥር 3 የገባዖን ሰዎች ግን በኢያሪኮና በጋይ ያደረገውን በሰሙ ጊዜ እነሱ ደግሞ ተንኮል አደረጉ፣ ለራሳቸው ስንቅ ያዙ። በአህዮቻቸው ላይ አሮጌ አባአይባትና ያረጀና የተቀደደ የተጠቀመመም የጠጀ ቁማዳ ጫኑ። ያረጀ የተጠቀመም ጫማ በእግራቸው አደረጉ፣ አሮጌም ልብስ ለበሱ። ለሰንቅም የያዙት እንጀራ ሁሉ የደረቀና የሻገተ ነበር። እያሱም ወደ ሰፈረበት ወደ ገልግላ ሄደው ለእሱና ለእስራኤል ሰዎች ከሩቅ አገር መተናልና አሁንም ከእኛ ጋር ቃል ኪዳን አድርጉ አሉ። የእስራኤልም ሰዎች ኤውያንን ምናልባት በመካከላችን የምትቀመጡ እንደሆነ እንዴትስ ከእናንተ ጋር ቃል ኪዳን እናደርጋለን? አሏቸው። ኢያሱንም እኛ ባሪያዎችህ ነን አሉት። ኢያሱም እናንተን ማን ናችሁ አለ፣ ከወዴትስ መጣችሁ? አላቸው። እነሱም አሉት፣ ከአምላክ ከእግዚአብሔር ስም የተነሳ እጅግ ከራቅ አገር ባሪያዎች መተናል። ዝናውንም በግብፅም ያደረገውን ሁሉ በዮርዳኖስ ማዶ በነበሩት በሁለቱ በአሞራውያን ነገሥታት በሐሴቦን ንጉሥ በሴዮን በአስታሮትም በነበረው በባሳን ንጉሥ በአግ ያደረገውን ሁሉ ሰምተናል። ሽማግሌዎችንም በምድራችን የሚኖሩ ሁሉ ለመንገድ ስንቅ በእጃችሁ ያዙ፣ ልታገኟቸውም ሂዱ እኛ ባሪያዎቻችሁ ነን፣ አሁንም ከእኛ ጋር ቃል ኪዳን አድርጉ በሏቸው አሉ። ወደ እናንተ ለመምጣት በተነሳንበት ቀን ይህን እንጀራ ትኩሱን ለስንቅ ከቤታችን ወሰድ ነው። አሁን እነሆ ደርቋል ሻግቷልም። እነዚህም የጠጅ አቁማዳዎች አዲሱ ሳሉ አዲስ ሳሉ ሞላንባቸው፣ እነሆም ተቀዳደዋል። መንገዳችንም እጅግ ስለ ራቀብን እነዚህ ልብሶቻችንንና ጫማዎቻችን አርጅተዋል። ሰዎችም ከስንቃቸው ወሰዱ፣ እግዚአብሔርንም አልጠየቁ። ኢያሱም ከእርሱ ጋር ሰላም አደረገ፣ ከነሱ ጋር ሰላም አደረገ፣ በሕይወት እንዲተዋቸውም ከእነርሱ ጋር ቃል ኪዳን አደረገ። የማኅበሩም አለቃዎች ማሉላቸው። ኢያሱ ምዕራፍ 9 ቁጥር 3 እስከ 15። ክርስቲያኖች ስለሆነን የሚደርስብን መጋደሎች ሁሉ አንድ ምክንያትና ዓላማ አላቸው። ያው የተሟላ ና ፍጹም ከሆነው የኃጢአት ባርነት ነጻ መውጣትን ለማስገኘት ነው። በአንድ ውጊያ ብንሸነፍ ጦርነት ሁሉ አለቀ ማለት አይደለም። እንዲሁም በአንድ ውጊያ ብንሸነፍ በቀረው ጦርነት ሁሉ ለማሸነፍ መጣር ተስፋ የሌለው ነው ማለት አይደለም። ኃጢአት እስካለ ድረስ ውጊያ ይቀጥላል። እኔና አንተ ሙሉ ደህንነቱ ወደፊት በሆነው ሥጋ እስካለን ድረስ መፈተን ምን እንደሆነ በየቀኑ እንማራለን። ማናቸውም ኃጢአት ወይም ክፋት ትልቅ ነው ወይም ትንሽ ነው ማለት አይገባም። ከሰይጣን መተሻሻት ከክፋት መዛመድ ነው። የመሸነፍና የመውደቅ ጠንቅ ሁልጊዜ በጸሎት ይገለጣል። ነገር ግን የተለቀቀውንና ያመለጠውን ስፍራና አቋም መልሶ መያዝ ከጸሎት የበለጠ ነገር ይጠይቃል። የነፍሳችንን ጠላት በአንድ ምትና በአንድ ወቅት ልንጥለው አንችልም። አርነት የመውጣት ድርጊቶች ቀስ በቀስ ይሰራሉ፣ ይፈጸማሉ። ለታላቁ የጦር አዛዣችን መታዘዝ፣ በእርሱም መታመን የአሸናፊው አኗኗራችን እውነተኛ ምስጢር ነው። እግዚአብሔር ሕጉን ለክርስቲያን የሰጠው እንዲያሞግሰውና እንዲያወድሰው ሳይሆን እንድታዘዝለት ነው። በክርስቲያን ውስጥ በሚያደርገው በእግዚአብሔር መንፈስ ሥራ የዚህ ሕግ ፍላጎት በክርስቲያኑ ሕይወት አኗኗርና አካሄድ መፈጸም ለሚኖርበት የነፃነት ሕግ ጽኑ ማህተም ነው። በዚያ ነጻነት ስንኖር ሳለ በአሸናፊነት የመኖር ትርጉም እንረዳለን። እስካሁን ስንማራቸው ከቆየናቸው ትምህርቶች ጥቂቶቹ እነዚህ ናቸው። የድል ምስጢር በጦር ስልትና በዓላማ መሆኑን ልነግርህ ወዳለሁ። በከናናውያን ላይ የሚደረገው ወረራ እንዴት ባለ ጥንቃቄና ጥበብ በኢያሱ እንደታቀደ ተመልከት። በመጀመሪያ ከያርኮ በቀጥታ ወደ ምዕራብ አጠቃ። በዚያም በምድሪቱ አማካይነት ስፍራ ላይ በመድረሱ የጠላትን የጦር ኃይል ከሁለት ከፈለ። ከዚያ በኋላ በደቡብ ያሉትን ለማጥፋት ወደ እነርሱ ዞረ። ቀጥሎም ወደ ሰሜን ተመልሶ ጠላቶቹን ሁሉ ጠረገ። ይህ የጦር ስልትና ልምምድ ባለው ታላቅ መሪ የታቀደ ዘመቻ ነው። በእኛ በብዙዎቻችን ክርስቲያኖች የሚገኘው አንዱ ችግር ለየቀኑ ተግባራችን የተቀደሰ ዓላማና ስሌት ስለማናደርግ ነው። የክርስቲያን ኑሯችን አይንን ጨፍኖ ድንጋይ በመወርወር ብታገኝ ምታ፣ ባታገኝተው እንደሚባል ጨዋታ ያለ ዋዛ ፈዛዛ ነገር አይደለም። ይህ ከሆነማ ከምንመታው ይልቅ የምንስተው ስለሚበዛ መደነቅም አያሻም። ክርስቲያን በዕለታዊ አኗኗሩ ከጠላቱ ጋር በሚያደርገው መጋደል አስቀድሞ በታቀደ ዓላማና ስነ ስርዓት የሚጠቀምበት አንዳንድ ጊዜ ብቻ ነው። ስለዚህ ሰይጣን ከግንባችን አሽቀንጥሮ ይወረውረናል። ሰይጣን ራሱ ዝነኛ የሆነ የጦር ስልትና ዓላማ አዋቂ ነው። ዲያብሎስ የሚጮህ አንበሳ ብቻ አለመሆኑን አስተውል። ተንኮለኛ ጠቢብና አሾክሻኪ እባብ መሆኑንም እወቅ። ከእባብ ሹክሹክታ ይልቅ የአንበሳ ግዛት እንደሚሻል አስተውል። የአንበሳን ግዛት ከሩቅን ስለምትሰማ ልታምል ትችላል። ነገር ግን ከእግር ስር የሚያሾከሽከውን እባብ ሳትሰማና ሳታይ ይነክሰሃል። በመጽሐፈ ኢያሱ ምዕራፍ ዘጠኝ ውስጥ የጠላታችን ዘዴኛነት፣ እንዲሁም የማታለል ጥበብና የእኛን በቀላሉ ታላይነት አሳምሮ የሚያሳይ መግለጫ እናገኛለን። ነገር ግን እግዚአብሔር ይመስገንና በዚሁም ምዕራፍ ደግሞ ስህተታችንንና መተላለፋችንን ለክብሩ የሚለውጠውን የእግዚአብሔርን ሁሉን ቻይነት እናገኛለን። ስለዚህ ከእኔ ጋር ሆነ የነፍሳችን ጠላት ያለውን ምታለል የማታለል ጥበብና ዘዴውን እንድትመረምር እጠይቀሃለሁ። የእስራኤላውያን ድሎች የተባበረ የጠላት ውጊያ እንደ ቀሰቀሰባቸው ተረዳ። የዚህ ምዕራፍ የመጀመሪያ ቁጥር በከናናውያን መካከል የነበረው የጎሳ ንትርክና የወገን ግጭት እንደ ተቋረጠ ይናገራል። ጥቃቅን ንትርኮች ከተረሱና ከነዚህ ዳግማዊ ከሆኑ ነገሮች ቀደማዊና ዋነኛ በሆነው ወራሪውን የእስራኤልን ሰራዊት ለመደምሰስ በተደረገው መተባበር ተዋጡ። እዚህ ላይ ከዋናው ዓላማ መዛነፍ የለብኝም። ሆኖም ሳላልፍ ይህን ልንገርህ። አንድ ክርስቲያን በኖሮ ያገኘው እያንዳንዱ ድል የነፍሱ ጠላት በሙሉ መሳሪያና ኃይል እንዲነሳበት ያደርጋል። ክርስቲያን ወደ እግዚአብሔር በሚያደርገው መሻሻልና በእያንዳንዱ ጥሩ እርምጃ ሁሉ በጠላቱ አደጋ ዳርቻ ላይ ነው። በረከትና መጋደላችን ጎን ለጎን ይራመዳሉ። በሁሉም በኩል ብትከበብና በተፋፋመ መጋደል ላይ ብትሆን እግዚአብሔርን አመስግን። ፈተናው ከአቅምህ በላይ ቢከብድህ ትግሎቹም የማትገፋብ። የማትጋፋበት ብርቱ ቢመስልህ እኔን እጅግ በጣም ደስ እንደሚለኝ እንድታውቅ ወዳለሁ። ለአንተ የተጣልህ መስለህ እኔ ግን በአንተ ፋንታ በጣም ተደሰትኩ። ወዳጄ ሆይ፣ ይህ ጥሩ ምልክት ነው። በቀኝህና በግራ ብትፈተን እንደ እግዚአብሔር ፈቃድ ወደ በረከት የምትጓዝ ስለ ሆንክ ነው። ለራስህ ግን እንዲህ ብትል፣ ይህ ሰው የሚያወራው አይገባኝም፣ ከብዙ ዓመታት ወዲህ ተፈትኝ ያላውቅ ስለዚህ ጉዳይ ምንም አላውቅ። ወደ ጌታችን እድና ከህይወት ውስጥ ደንዝዞ በትክክል የማይሰራው ብልሽት ምን እንደሆነ ጠይቀው። እኛ ክርስቲያኖች ባለን መሳሪያና ኃይል በጠላታችን ላይ አደጋ ለመጣል ሌሎችን ንትርኮችና ትርኪ ምርኪ ነገሮች ምን ነው በተው ነው። ዳሩ ግን በወገን መካከል ባለው በመቃቃስና መተቻቸት በጥቃቅን ንትርኮቻችንና በሃይማኖት ትምህርት ባለመግባባታችን ዘወትር ጠጉራችንን እነጫለን እነዚህም ከማይረቡ ግሳንግሶች ጥቂቶቹ ናቸው ልዩ ልዩ ችግሮችን ለማቃለል ሁልጊዜ እንለፋለን ለቁም ነገሩ ግን ጊዜ የለንም የእግዚአብሔርን አብያተ ክርስቲያናት በጥቃቅን መሰናክሎች ወደ ረግረግ ስለ ጣሏት በገሃነም ሦስት ጊዜ እልል ይላሉ በዚህ በ በሀያኛው መቶ ክፍለ ዘመን ለእግዚአብሔር ቤተ ክርስቲያን የቀራት ተስፋ የእግዚአብሔር ህዝብ የማያደርጓት ሰፊ የሆነ የመተባበር ውጊያ መሆኑን እንገንዘብ። ሰይጣንም በዚህ ዘዴው ትንሽ እንደ ቀደመንና እኛም ከእርሱ እንደ ተማሪን ያውቃል። ነገር ግን ከዚህ ምዕራፍ እንድታስተውል የሚፈልገው የከነአን ነዋሪዎች በእስራኤላውያን ለሰፊ የሆነ የተባበረ ውጊያ ከማድረጋቸው በፊት ከእነሱ ጋር የተስማሙና የተባበሩ በማስመሰል ሊያስታልሏቸው እንደ ሞከሩ ነው። በከናናውያን አስተያየት ትግሉ ብዙ ተስፋ አልነበረላቸው። እስካሁን ድረስ የተገኘው ውጤት ሁሉ ጎጂያቸው ነበር። ስለዚህ ግልጽ ከሆነው የመተባበር ውጊያ ወዳጅነት ለማረጋገጥ የተንኮል ጥበብ ሞከሩ። አስታዋሽነትን እስቲ ላሳድሰው። ገባናውያን ወደ ገልገላ ሲመጡ ከሩቅ አገር የመጡ አስመሰሉ። እያሱ እንዲወራው እግዚአብሔር ካላዘዘው ከማያውቀውና ከማያገባው አንድ የተለየ ክፍለ ሀገር መጣን ብለው ነገሩት። ታሪካቸውንም እውነት ለማስመሰል አሮጌ ጫማ አድርገው ያረጁና ያደፉ ልብሶች ለብሰው የወይንጠጅ ጠጅ አቁማዳቸውም ተተርትረው ነበር። በተጨማሪም በያርኮና በጋይ ስለተደረጉ ውጊያና ድል አንዳች የማያውቁ እንዲመስሉ በጣም ተጠንቅቀው ነበር። ስለ ያርኮና ጋይ አንዲት ቃል እንኳ ቢናገሩ ከሩቅ እንዳይደሉ እስራኤላውያን ያን ጊዜውኑ ያውቁባቸው ነበር። እንዲህ ካልሆነ ወሬው እንዴት ሰሙ? እስራኤላውያን በምድረ በዳ ያደረጓቸውን ሁሉ እንዲሰሙ ጠቀሱ። ይህ ብቻም ሳይሆን የእስራኤል አምላክ እግዚአብሔርን እንደሚያምኑትና እንደሚያከብሩትም አረጋገጡ። ሰይጣን ግን ይህን አይወድም። ይህ አደራረግ የተንኮል ጥበብ ሁሉ ይገለጸበታል። የዲያብሎስንም መታወቂያዎች ይገልጻል። እውነተኛ ክርስቲያን ማለት በእውነት ራሱን ያለውን ሁሉ ለእግዚአብሔር ያስረከበ ክርስቲያን ፊት ለፊት በሚመጣ አደጋ እንደማይጠመድ ሰይጣን ደህና አድርጎ ያውቃል። ኑሮንና አካሄዱን ከእግዚአብሔር ጋር ያደረገ ወደ በረከት የሚጓዝ የእግዚአብሔር ልጅ ሁልጊዜ ጥንቁቅና ንቁ መሆን ዲያብሎስ ያውቃል። በግልጽ ፈተና አይታለልም አይጨበጥምም። ታዲያ ሰይጣን ምን ያደርግ ይመስላችኋል? ለጌታ ኢየሱስ ክርስቶስ ሊኖረን ከሚገባ ቅድስና የቀለለ ኅብረት እንዳለ ለማግኘትም በቀላሉ እንደሚቻል ይነግረናል። በአኗኗራችን ባሉት አንዳንድ ነገሮች ጌታ ኢየሱስ ክርስቶስ ስልጣን እንደሌለው፣ እንደማያገባውም፣ እንዳላዘዘንም እንዲያውም ሜዳዊ ነገሮች ስለሆኑ እኛንም ሆነ ክርስቶስን እንደማይጎዱ ይነግረናል። ፍጹምና የተሟላ ቅድስና ያስፈልጋችኋል ይለናል። ከሚያስፈልግህ በላይ ትለፋለህ ይላል። እንደሚገባ አልኖርንህም ይላል። እራቀቃለሁ ስትል እንዳትወድቅ ተጠንቀቅ ይለናል። ቢያንስ ቢያንስ ሰነፎች፣ ብኩኖች፣ ፈዛዛዎች፣ ታካቾች እና ቸልተኞች እንዳንሆን ከአለማውያን ጋር እንድንተባበር ጊዜያችንን፣ ገንዘባችንና ጉልበታችንን እጋራችኋለሁ ይላል። የቆምንባትን የክርስቲያን ምስክርነት ጫፍ እንድንስት ሊያታልለን የተቻለውን ሁሉ ያደርጋል። ፍቅራችንን ልሰርቅ የክርስቲያን አቋማችንና አኗኗራችንን ሊያዋርድ እንዲሁም ያላመኑትን ሰዎች በመምሰልና በእነሱ ሕብረት ውስጥ እንድንኖር ለማድረግ ሳይጣን እያደባ ይዞራል። ዘዴውንና የተንኮሉን ጥበብ ታውቃለህን? ምናልባት በማናቸውም ነገር እንዳትጨነቅ ወይም ደግ በመስራት እንዳትራቀቅ ወይም ከሚፈለግብህ በላይ እንዳትለፋ እያለ ሊያጫውት ትብህና ሊዘብትብህ ሞክሮ ይሆናል። ምናልባት በሕይወት ውስጥ የክርስቶስ የገዥነት ስልጣን የማይመለከተው ነገር አለ ብሎ ሊያግባባ ይሞክራልን? ሰይጣን በንግግሩ ሁሉ በእግዚአብሔር እንደሚያምን እንደ ጭላንጭል እንደሚያሳይ ያስተውል። ራሱ ሃይማኖተኛ እንደሆነ ያስብብሃል። ራሱ ፍጹም የሆነ መሰረታዊ እንደሆነ ያውጃል። ዲያብሎስ ሁሉ ነው። እርሱ ፍጹም ኦርቶዶክስ ወይም መሰረታዊ ነው። ለአንድ ደቂቃ እንኳ መጽሐፍ ቅዱስን አይክድም። ከሙታን የተነሳውን ጌታና ዳግመኛ ስለ መምጣቱም አይክድም። ራሱን ዘዴውን በመሸፈን ስለሚመጣብ በቀላሉ ሳጠምድ አይቀርም አልቀረም። በቤተ ክርስቲያን ውስጥ ይሉኝታና የራስ ግምት ተገቢ ነው ሳይል ሳይሌ አይቀርም። በግል ጉዳይ በተለም በገንዘብ በኩል እንደ ሌሎችሁን ብለዋል። ሃይማኖት የተባለው ነገር ለአእምሮ ፍርድ የማይመች ነውና ሁልጊዜ ልቡና የሚነግርህ የተሻለ ነው ይልሃል። እንደዚህ እያስመሰለ በመሳሳት ስለ መጣ ሰይጣንና ማወቅ ሰይጣንን ማወቅ በጣም አዳጋች ነው። በማናቸውም ነገር ባለው ኃይል እንደሚረዳ ተስፋ አደረገ አስደረገ እንደ እውነቱ የሆነ እንደሆነ ግን በተንኮሉ ጥበብ ለጥፋትህና መደምሰስ መደምሰስህ ይሰራል። መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ እንደኛ ዮሐንስ አንድ አንድ አራት አንድ ይላል። የእግዚአብሔር ቃል ከይሁዳ ቀያፋ ይሻላል። ከሰይጣንም ሽፍንፍን የተንኮል ፈተና ይልቅ ፊት ለፊት ከሚመጣ ብርቱ ጠላት ጋር መጋጠም በጣም የተሻለ ነው በእግዚአብሔር ወይም እስራኤል ህዝብ ታሪክ ውስጥ ለመጀመሪያ ጊዜ በዚህ ቀን የእስራኤል ጠላቶች በተቀደሰችው በገልገላ መሬትና በህዝብ ሰፈር ውስጥ ቆሙ። ለእግዚአብሔር የተለዩና የተቀደሱ እስራኤላውያን እንዲያጠፏቸው እንጂ እንዳይሰቅሏቸው እግዚአብሔር ካዘዛቸው ህዝብ ተቀላቀሉ። ገባዖናውያን ዛሬ በቤተ ክርስቲያን ህይወት በእያንዳንዱ ክርስቲያን ኗኗር በእያንዳንዱ ክርስቲያን የዕለት ተግባርና የቤተሰብ ኑሮ ውስጥ በመግባታቸው የምጣብንና የሚመጣብንን አሳዛኝ ሁኔታ ምን ነው ባየን። ሰይጣን በሽፍንፍን ገብቶን የምስክርነታችንን ኃይል መረቅ ሁሉ ይመጣዋል። አወይ የጠላታችን የተንኮል ጥበብ! ነገር ግን የእግዚአብሔርን ልጆች ደደብነት ላሳይ በዚሁ ምዕራፍ በአስራ አራተኛው ቁጥር ላይ አነጋገር የወደፊት እድላቸውን በጣም የሚገልጽ ነው። እግዚአብሔርም አልጠየቁም በጸሎት መታከት ወደ መከራ እንደሚመራና የሚመጣውን ክፉ ነገር የምናይበት የመንፈስ አሪቆ ተመልካች እንደሚያጠፋብን እስክናውቅ ድረስ ረጅም ጊዜ የሚወስድ ይመስላል። ጸሎትን ችላ ማለት ሁልጊዜ ወደ ሞት የሚመራ ሆነው የራሳችን ግምትና የልና ፍርድ ተምክህት ነው። ሰይጣን እንደ ብርሃን መልአክ ስለሚገልጽ ራሱ ትምህርቱና አገልጋዮቹ እውነትን ይመስላሉ። ሰነፎች ቆነጃጅት ልባሞችን ይመስሉ ነበር። በእርሻው የተዘራ እንክድጋድ ስንዴውን ይመስላል። የመዋተኛው ድምፅ የእውነተኛውን እረኛ ድምፅ ይመስላል። የመተላለፍ ስላች ከንጉሱ ጎዳና ጎን ለጎን ይገኛል። በሁለቱም መካከል ጠባብ መስጋለች። በቤተ ክርስቲያን፣ በቤተሰብና በትዳር ላይ መፍረስንና መበስበስን በእያንዳንዱ ክርስቲያን ልብም ሐዘንና መሸነፍን ውድቀትና መዋረድ ያመጡ ከዓለማውያንና ከስጋዊ ነገሮች ጋር መተባበር በዚሁ አይነት የተጀመሩ ናቸው። ባለፉት ዘመናት የቤተ ክርስቲያን አባል ለመሆን የመጡና ከጌታ ጎን የሚሰለፉ መሆናቸውን በፍጹም ልባቸው የገለጹ፣ በኋላ ግን ስለ እግዚአብሔር ፍቅርና በውስጣቸው ስለሚያድረው የክርስቶስ አሸናፊነት ምንም የማያውቁ መሆናቸውን በአኗኗራቸው የገለጹ፣ ለክርስቶስ ምስክር ድጋፍ እንደ መሆን ማፍረሻ የሆኑ ስንት ናቸው? በሕይወታቸው የክርስቶስ ፍቅር አይነት የሌለበት ለሚጠፋ ነፍሳት ሬራ የሌላቸው ሰዎች፣ ወደ ገሃነም ስለ መጓዛቸው የማይጨነቁ በመጽሐፍ ቅዱስ የተጻፈውን ሁሉ እናምናለን ብሎም እንኳ ከክርስቶስ ከቶ አዲስ ያልተወለዱ ስንት የቤተ ክርስቲያን አባሎች ያሉ ይመስላችኋል? ለጊዜው የማይጎዱና ጠቃሚዎች መስሎ የታዩት ነገሮች ሕይወቱንና ኑሮውን ሁሉ እንዳበላሹበት ስንት ክርስቲያን በኋላ ተረቷል። አንድ ስንዝር መንገድ ለሰይጣን ስለፈቀደ እውነት የሚመስሉ ቃሎቹን ስለሰማ ከሕይወቱም ጫፍ ትንሽ ስላስጨበጠው ከአሸናፊው የክርስቲያን ኑሮ ኃይል ተቋረጠበት። መንፈሰ ደካማውን ምስክርነቱ እንደተበላሸበት ያገኘዋል። ክርስቲያን ማንበብ ከማይገባው ጋዜጣዎችና መጽሔቶች አንድ ግልባጭ ብቻ ገዝተው በማንበብ የቁልቁል ጎዳና የጀመሩ ስንት ክርስቲያኖች ያሉ ይመስልሃል? ለአንድ ጊዜ ብቻ ለመደሰት ገንዘባቸውን ያወጡና ወደ ጥልቅ አዛቅት ውስጥ ጉዞ የጀመሩ ስንት ናቸው? አላማውን በሰይጣን መሪነት የፈጠሯቸውን መደሰቻዎች ለአንድ ቀን ብቻ ለማየት ወይም በመስማት ሄደው ለቀረው ሕይወታቸው ሁሉ ልቃቃቱን በሚያስቸግራቸው ልላቀቁት በሚያስቸግራቸው አይነት የዲያብሎስ ሽርኮች የሆኑ ስንት ያሉ ይመስልሃል? ሲያሳየኝ እንደ ልብስ በሚለዋውጥ ጠባዩዋ ወይም ጠባዩ በመማረክ ስንት ወንዶችና ሴቶች ወጣቶች ከእርስ በርስ ጋር ለጓደኝነት ተቆራኝተዋል። ብዙ መከራዎች ማስወገድ ሲገባን ልንገናኛቸው እንዋትታለን። ወደ ኃጢአት ጎዳና የሚወስድ መንገድ በግድልሽ እግር እንራመዳለን። የሞት ሽታ አዝሎ የሚመጣ አየርን እንፈቅድለታለን እንዲከብ ዙሪያችን። በሩ ሲዘጋ በገዛ እጃችን እርቅ እንጀምራለን ከጠላቶቻችን። መልሱ ምንድን ነው? ሰይጣንና የተንኮል ጥበብ እንዴት አድርገን እናዋርደው? ስማኝ፣ በማናቸውም የራስ ሕልና ፍርድ ከቶ ከቶ አትታመን ልብህ። አንዳንድ ንግግርና ስድብ ተገቢ ነው ብልህ፣ የሃይማኖትና የበረከት ጎዳና ከሕልናና ከልማድ ጎዳና በሌላው አቅጣጫ ስለሆነ ልብህን ወደ እግዚአብሔር አንሳ። በምትሠራው ሥራ እንድትቸኩል የልብህ ድምፅ ሲያፈጥንህ፣ ሁሉንም ነገር ወደ እግዚአብሔር የፍርድ ወንበር ውሰድ። እስካሁንም ብትጠራጠር በድፍረትና በእምነት ጸንተቁም። አንድ ነገር እንድታደርግ በሚያስቸኩል ብትጠራና ለጸሎት ጊዜ ብታጣ ያንን ነገር አታድርገው። ለአንድ ነገር ወይም የጊዜ ሁኔታ አቅጣጫ ለመጓዝ ብትጠራና እግዚአብሔር ሰላምና ማረጋገጫ እስክታገኝ መቆየት ቢያቅትህ ጉዞውን ተው። እግዚአብሔርን ተስፋ የሚያደርጉና በእርሶ የሚታመኑ ከቶ ስለማያፍሩ፣ በርታ፣ ጽና፣ አይዞ፣ በእግዚአብሔር ታምን። ከዲያብሎስ የምንበልጠውና ከእርሱም ይልቅ የምንለየው በዚህ መንገድ ብቻ ነው። አንድ ሰው እንዲህ ስል ይመልስልኛል። የተናገርከ ሁሉ እንደ ሰይፍ በልቤ ገብተዋል። ተሳስቻለሁ። በሥራዬ የማይገባ መተሳሰር አደረገው፣ በጋብቻ የማይገባ መቆራኘት አደረገው። አመታቱም እንዳለፉ ስለ እነዚህ ሁሉ ምን ያህል እንደ ተሰቃየው በእኔ የደረሰብኝ በሌሎች እንዳይደርስ ብቻ ጸልያለሁ። የእኔም ጊዜ አልፏል። ወዳጄ ሆይ ይህ የዲያብሎስ ተላላ ነው። አይነተኛው የሰይጣን የተንኮል ወረራ እንዲህ ይላል፣ ክርስቲያንን አሰናክልና በገመዴ አገባሁ አሰናክልና በገመዴ አገባሁ ብለህ በጆሮ አሸክሸክ። በዚህ ምዕራፍ ቁጥር ሀያ አንድን አንብብ። አለቆቹም በሕይወት ይኑሩ አሏቸው። አለቆቹም እንደ ተናገሯቸው ለማኅበሩ ሁሉ እንጨት ቆራጮች፣ ውሃ ቀጂዎች ሆኑ። ይህም ልብን ይመስጣል። ስለ ሰይጣን ጥበብ ዘዴ ብነግርህም እግዚአብሔር ደግሞ ለጥበቡና ለተንኮሉ ሁሉ ያለውን መልስ ስነግርህ በጣም ደስ ይለኛል። እንሳሳታለን። የማይሳሳት ማን ነው? በውጊያው እንሸነፋለን። ሁላችንም እንወድቃለን። የማይሸነፍ የማይወድቅስ ማን ነው? ነገር ግን የተዋረደ ተስፋ የቆረጥህ የዛል ክርስቲያን ሆይ ስማኝ። በውጊያው እንደገና ሊሸነፍ እንችላለን። አጢአታችንን መተላለፋችንና በደላችንን የሚያስወግድ ርግማንንም ወደ በረከት ለሚለውጥልን ለእግዚአብሔር ምስጋና ይድረሰው። እነዚህ ገባዖናውያን ለእግዚአብሔር ቤት እንጨት ቆራጮችና ውሃ ቀጃዮች ሆኑ። ይህ ድንቅ አይደለም? አይደለም፣ አይደለምን ለመሰዊያው እሳት ማገዶ እንዲቆርጡና ለማደሪያው መቅደስ ጽላቶች ውሃ እንዲቀዱ ተደረጉ። እስራኤላውያን ተሰናክለውበት የወደቁና በምክንያቱም በኋላ ስቃይ የደረሰባቸው ይህ ህብረት ወደ መልካም ነገር ይህ ህብረት ወደ መልካም ነገር ተለወጠ። ያታለሏቸው ሰዎች የመሰዊያውን እሳት እንዲነድድ እንዲያደርጉና የእግዚአብሔርን ህዝብ የስደት ስፍራ ጽዳት እንዲጠብቁ ተዋረዱ። ከገባውያንን ጋር ያለን ህብረት ማፍረስ ይገባልኔ ወይስ አይገባም የሚል ጥያቄ እንደሌለ አስተውል። የእስራኤላውያን የኋለኛው ታሪካቸው ይህንን ኅብረት ለማፍረስ በሞከሩበት ጊዜ ብዙ ችግር እንደ ደረሰባቸው ይነግረናል። ሳኦል ከገባዖናውያን ጋር የነበረውን ኅብረት ሰበረና መከራ ደረሰበት። የተወደደ ክርስቲያን ሆይ፣ ተሳስተህም ተሸንፈህም ወድቀህም እንደሆነ አሁንም በመከራና በጭንቅ ብትሆን የገባውን ኪዳን እንድታፈርስ ይህ ምክንያት አይሆንም። ክርስቲያን በስርዓት የሚኖር የታመነ ያለ ነውር የሚኖር የማይናወጥ መሆን አለበት። ነገር ግን ጸንተው ከመኖራቸው ማፍረሳቸው የሚበጅ ቃል ኪዳኖች አሉ። ለምሳሌ በዘፈኗ ስላልተደሰተችው ሄሮዲስ የማለው መሐላ ነፍስ እንዲገደል ስላደረገው ትክክለኛ ነገር አልነበረም። ኃጢአት እንድትሰራ ከሚያጋልጥህ ነገር ጋር ያደረገውን ኪዳን ዛሬውኑ ስለ እግዚአብሔር ብላ አፍርስ። አንዳንድ ክርስቲያኖች በሥራና በጋብቻም ለቀረው ሕይወታቸው ሁሉ ከገባናውያን ጋር ተሳስረዋል። እንዲህ ያለው ምን ይሁን? መልሱ ቃሉ ነው እንጂ እኔ አይደለሁም። ከወንድሞች ወገን ያላመነች ምስት ያለችው ብኖር እርሷም ከእርሱ ጋር ልትቀመጥ ብትስማማ አይተዋት። ያላመነ ባል ያላት ምስት ብትኖር ይህ ከእርሷ ጋር ልቀመጥ ብስማማ አትተወው። ያላመነ ባል በምስቱ ተቀድሷልና፣ ያላመነች ምስት በባሏ ትቀደሳለች። አንቺ ሴት ባልሽን ታድኚ እንድሆንሽ ምን ታውቂያለሽ? ወይስ አንተ ሰው ምስትን ታድን እንድሆን ምን ታውቃለህ? አንደኛ ቆሮንቶስ 7 12 እስከ 14 እና 16። የተወደዳችሁ ክርስቲያን ወጣቶች ካላመኑ ጋር እንድትጋቡ ይህ ምክንያት አይሆናችሁ። እንዲያማ ከሆነ ካላመኑ ጋር አትተባበሩ የሚለው ቃል እግዚአብሔር ቃለ እግዚአብሔር አፈረሳችሁ። ነገር ግን ባለማወቅ ወይም ባለመጠንቀቅ አንተን ወይም አንችን ለማግኘት ብቻ ክርስቲያን ነኝ ካለች ወይም ካለው ጋር በዚህ አይነት በዚህ አይነት ጋብቻ ብቻ ተሳስራችሁ ከዚያ በኋላም ኖሯችሁና ተዳራችሁ የምድር ለገሀነም ሆኖ እንደሆነ እንኳ እንዲህ ያለውን መተባበር ልታፈርሱትና ልትሰብሩት እንደማትችሉ የእግዚአብሔር ቃል በግልጽ ያስተምራል። ነገር ግን ራሴን በማዋረድ ወደ እግዚአብሔር ፊት ቀርበህ መተላለፍህንና በደልህን ብትናዘዝና ብታዝን የገባሃት ዋናዊት በጸሎት ወደ እርሱ እንድትቀርብ የምታደርገህ ታላቅ በረክት እንደምታመጣልህ የእግዚአብሔር ቃል ይነግርሃል። ለኢየሱስ ባለ የፍቅር መሰዊያ ላይ ያለው ሳት የበለጠውን ይነዳል፣ ያበራል፣ አያቋርጥምም። በአንተ በኩል ብዙ ነፍሳት እንዲድኑ ያደርጋል። ይህ ነገር በዮሐንስ ዌስሌ ደርሷል። ከዚያም ወዲህ በብዙ ሴቶችና ወንዶች ደርሷል። ለእርሱ መገረም የመሰለውን ልለቀቁት ልላቀቁት የማይችል ስህተት የመሰላቸው ለእውነት የሚያደርጉትን ምስክርነት የሚያፈርሱ የመሰሉት እነዚህ ስህተቶች ብርቱ ጸሎቶችና እርሱም የተቀደሱ እንዲያደርጋቸው እግዚአብሔር የሰራቸው መሳሪያዎች ሆኑ። እግዚአብሔር እርጉማን ወደ በረከት ለወጠው። ኦ የእግዚአብሔር ፍቅር ጥልቅ ምስጢር፣ ኦ ተወዳዳሪ የሌለው የክርስቶስ ጸጋ፣ ከስህተታችን ከውድቀታችንና ከኃጢአታችንም ሁሉ ጋር ወስዶን እነዚህን ሁሉ ለክብሩና ለምስጋናው የሚለው የእግዚአብሔር ጥበብ ስራ ግሩም ደንቅ ነው። የሚለውጥ እርሱ አትኩሮ አየን። እኛም አየነውና እንዲህ አለን፣ ጌታ ሆይ ስለ በደል ስለ በደልኩ አዝናለሁ። ነገር ግን ጌታ ሆይ ዳጎቢያ ወይም ቅንቅን የበላቸውን ዓመታት ልታድስ እንደምትችል አምናለሁ። ዲያብሎስ ወደ ታች ጎትቶ እዚያም ጨቁኖ እንዳይዘኝ እምቤላለሁ። ከኋላ ያሉትን ነገሮች እየተውኩ በፊቴ ወዳሉት ነገሮች አጥብቄ አያለሁ፣ ሮጣለሁ። የተሳሳቱትና የበደሉትን በደል የሠራውትን ኃጢአት ያደረጉትን ክፋትና ግፍ ማስታወስ የተመላለሰ ነፍሴን ቤዛዋ ታወት እንኳ ለንጽህና ለእቅርታና ለኃይል በየቀኑ ወደ መስቀሉ እንደሚነዱኝ ገብቶኛል። አንድ ጊዜ ከኃጢአት ገመድ የፍጥኝ ከታሰረ ጐስቋላ ኃጢአተኛ ያ የሠራው ኃጢአት አሁን ለጌታው ወደ ተቀደሰ አገልግሎት የወሰደው ከሁሉ የበለጠ በረከት እንደ ነበረ ይገነዘባል። እንዴት ያለ ግሩም ድንቅ አዳኛለን!